በዩናይት ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች አገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቀቀ። በእንግሊዝኛ መጠሪያው ዩኮድ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚያው በተቋቋመ የኢትዮጵያ ሴቶች መብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተወጣጡ ተማሪዎች ስልጠናውን የሰጡት በውጭ ሀገር የሚገኙ ሌሎች ኢትዮጵያውያንም በመሰል የቴክኖሎጂ የክህሎት ሽግግር ተግባራት እንዲሳተፉ የሳይንስ እና የከፍተኛ ትምህርት ሚኒስቴር ዴታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን አገር ውስጥ ካሉት ጋር ከተቀናጁ የተለያዩ ክፍተቶችን የመሙላት እድል ይኖራቸዋል፣ ሲሉም ስልጠናውን ያስተባበሩ ወገኖች ተናግረዋል። እስክንድር ፍሬው ተከታዩን አድርሶናል። የኮምፒውተር ኮዲንግ ወይም ቅመራ ስልጠናው ለ130 ታዳጊ ሴቶች የተበረከተ የክረምት ስጦታ ይመስላል። ከመደበኛው የትምህርት መርሃ ግብር ውጪ በዘርፉ ቀደምቶች በተሻሉ የመርጃ መሳሪያዎች በላፕቶፕ ስጦታዎች ታጅቦ የቀረበ ከ23 የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 130 ታዳጊ ሴቶች ለአምስት ቀናት በተካሄደው በዚህ ስልጠና ተካፍለዋል። የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት እንደዚሁም መቀመጫውን በዩናይትድ ስቴትስ ካደረገውና ለትርፍ ካልተቋቋመው ዩኮድ ገርል ጋር በመተባበር ነው ስልጠናውን ያካሄዱት። የዩኮድ ገርል መስራችና ስራ አስኪያጅ ቤተለይም አበራ ግሩንበርግ በሶፍትዌር ኢንጂነሪንግ ዘርፍ ተሰማርተው ከሁለት አስርት ዓመታት በላይ የሰሩ በቆይታቸውም አንቱ ለመባል የበቁ ባለሙያ ናቸው። ኢትዮጵያውያን ታዳጊ ሴቶች ወደ ሶፍትዌር ኢንጂነሪንግ ዘርፍ ለመግባት እንዲበረታቱ የሚያግዝ ስልጠና ለመስጠትም ነው በሳይንስና ከፍተኛ ትምህርት ሚኒስቴር ግብዣ ጭምር ከአሜሪካ ወደ አዲስ አበባ የመጡት። ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የሕይወት ልምዳቸውን ጭምር አካፍለዋል። ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሳም እዚህ ይገኛሉ። የመጀመሪያ ፕሮፌሰር ከዛ ውስጥ ከስታቲስቲክስ ን ከማትማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር የምባልን አይተነው አናውቅም ነበረ። እንኳን በእጃችንም ነክተነው አናውቅም ነበረ። እንደምታዩት በጣም አይታችሁችም የማታውቁት ሊሆን ይችላል። በዚህ ደረጃ አይቢኤም ቦክሲ መሽን፣ በዛ ቤዚክ የተባለ ፕሮግራም ስትራክቸር ፕሮግራሚንግ ላንጉጅ፣ ፎርትራን፣ ፓስካል ነው የተማርነው። እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። ራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብም የሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው ካሜራዎችን እና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል። በተለይ እነዚህ የመጀመሪያዎቹ ምረቃ ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀር እስከሚያደርጉ ድረስ አንለቃቸውም። እነሱን መንከባከባቸውን ትከተላላችሁ። ይሄ ስልጠና ለእነሱ በየአመቱ ይሰጣል ነው ወይ? እንዴት ነው? እኛ እንግዲህ የምናደርገው በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው ይወስዱታል። በመካከል ደግሞ ተምሳሌት የሆኑ ሴቶች በሙያው ዘርፍ የተሰማሩት ከእነሱ ጋር አብረን እናያይዛቸዋል እንሰራዋለን። በመኮትኮት ፕሮጀክት ኔትወርክ ወይም መረብ ትፈጥራላችሁ? መረብን እንፈጥራለን ያ መረብ ውስጥ እንዲቆዩ ለማድረግ ዳሁም ልጆቹ ራሳቸው ሴት ልጆቹ አብረው እንዲቆዩ በተለያየ ኦንላይን መልኩ፣ ከዛም ባሻገር ደግሞ ረዘም ማድርገ ነው ከአለም ጋር እንዲገናኙ። አሁን አሜሪካን ሀገር ካሉት ዩኮድ ግር ተማሪዎች ጋር ግንኙነት አስጀምረናቸዋል። ከአሜሪካውያኖቹ ጋር ከአሜሪካውያኖቹ ጋር በስካይፕ በጉግል ሃንጋውት ግንኙነታቸውን ጀምረናል። በዚሁ እንዲቀጥሉ እና ጅም አለማችን ተ አብረው የአለምን ችግሮች የኢትዮጵያንም ሆነ የአሜሪካን የኮሚኒቲ ፕሮብሌም እንዲፈቱ በቴክኖሎጂ እየሰሩ ምክንያቱም ሁለቱም የተለያዩ አለም የሚኖሩ ሴት ልጆች አንድ አይነት ቋንቋ ይናገራሉ ማለት ነው ኮዲንግ ኮምፒውተር ላንጉጅ። በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንኑ ነው የምታብራራው በኮድ ጋር እንትን ብዙ እውቀት አግኝቻለሁ አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል የቨርቹዋል ሪያልቲ ድሮን ማስነሳት ማለት ነው ለምሳሌ ለአድማጮች ግልጽ ነው ማድረግ ድሮን ማስነሳት ማለት ድሮን ማለት በምጀመሪያ ካሜራ ነው ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው ተንቀሳቃሽ ነው ተንቀሳቃሽ ካሜራ ነው አሁን ብዙ ጊዜ አሁን እንደምን የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነገር ግን አሁን ወደ ላይ በኮምፒተር ተቆጣጥረው ወደ ላይ ማብረር እንችላለን ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽ ውስጥ እየተሽከረከረ ለምሳሌ አሁን ክሎክዋይዝ ዘጠና ዲግሪ ሮቴት አድርገው ካል ብለን ኮምፒውተር ላይ እነሷን መስፈርቶች ካሟላ ዘጠና ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳልን ይችላል ማለት ነው። ስለ ሷ አነሳስ በፊት አላቅም ነበረ። ጥሩ እውቀት አግኝቻለሁ። ጭራሽ ምንም እውቀቷ አልነበረሽም? ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆኑ ይችላሉ። ማንቀሳቀስ እንዴት ነው የሚቻል እውቀቷ አልነበረሽም? ምንም ማንቀሳቀስ እንዴት እንደሚቻል እውቀቷ አልነበረኝም። ግን በተለያዩ ቦታዎች አሁን ለምሳሌ ቤተክርስቲያን ውስጥ ምናምን ትላልቅ እንትኖቹ ሲኖሩ ያመጣ አመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር። ግን በጣም በሚገርም ማለት እንዴት ከላይ የተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይ ነበር አይ ነበር። ግን እንዴት እንደሚያንቀሳቀሱ ይገርመኝ ነበር። ማለት እንዴት ማንቀሳቀስ እንደምትችል ግን፣ አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠርን አንቀሳቅሰናል። ስለዚህ ያ ደግሞ ለኔ ትልቅ እዚህ ስልጠናው ላይ አንቀሳቀሳችሁ እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅዬ ድሮን ሳይሆን በመጠነኛ የሆነ ድሮን ክፍል ውስጥ መንቀሳቀስ ማሳያ የምትሆን ድሮንን አንቀሳቅሰናል። ኮድ ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል። ስሜታቸውን አካፍለውኛል። ቤተልሔም ከዛ መጥታ ይህን ስታረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ። ትንሽ ነገር ነው ወይ ግን? ብዙ ክፍተት ነው የሞላችሁት። ወል ያረጋችሁትን እስቲ ንገሩኝ። መጀመሪያ መጀመሪያ እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለሁ ወይ ስትለኝ፣ ባለቤቶት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የሱ ፕሬዚዳንት ማለት ናቸው ናት ስጠይቀኝ፣ እሺ እሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ ምን አለበት ታዲያ ለአንድ ቀን። ማን ናቸው አቶ አስማረ? ማን ናቸው አቶ አስማረ? ማለት የጉሃ ሆቴል ባለቤት ናቸው ጎንደር የሚገኘው ጎንደር የሚገኘው ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው? በደስታ ብሎ ሷለኝ። ከዛ ቀጥዬ አቶ መሐመድ አደም እሳቸው ደሞ የሜካኒካል ኢንጂነሪንግ ካምፓኒ አላቸው። እዚ ስጠይቃቸው እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው ወይዘሮ ስንዱና አቶ ሙልጌ ሁኔታ ከበደ ከዛ ቀጥዬ ወይዘሮ ሮማኔን ባለቤት በሻህና ወይዘሮ አስቴር ሀይሉን ጠይቃ እነሱ ስፖንሰር እናረጋለን አሉ። እነሱን አረጉ። የቀረው ኢትዋዝ ሂስትሪ ሳየው አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት ሰላሳ ተማሪዎች ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎቹ ግን ይሄን ይሄን ብሎ ደሞ ገንዘቡ ሲሰጡኝ ደስ ነው ያለኝ እንዴ ሌላ ነገርም እኮ ማድረግ እንችላለን የሚል ሀሳብም መጣብኝ። በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻ የመቀየር እድል አለው። እነህ ታዳጊ ሴቶች ናቸው። አሁን ይህንን ትምህርት ያገኙት ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማኒ ቴርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመረዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ በቅድ ደረጃ ወይስ ገና አልተነጋገራችሁ? ገና አልተነጋገርንም። ይሄንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እኮ እንዳልኩ በአምስት ቀን ይሄማ አይደል በሶስት ቀን ማድረግ ከቻልን ሌላ ማድረግም ይቻላል። በስልጠናው የመክፈቻ ስነ ስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። ከሀገር ውጭ ሆናችሁ የተለያዩ ክህሎቶች ባለቤት የሆናችሁ ኢትዮጵያውያንና ትውልድ ኢትዮጵያውያን ከሳይንስና ከፍተኛ ትምህርት ሚኒስቴርና ዘርፋችሁ ከሚመለከታቸው ሴክተሮች ጋር በመነጋገር እንዲህ ወደ ሀገራችሁ መጥታችሁ በምትችሉት አቅም ሁሉ የእውቀትና የቴክኖሎጂ ሽግግር እንዲሁም የማህበረሰብ አገልግሎት ስራ እንድትሰሩና እንድታገለግሉን ጥሪያችንን ደግመን ደጋግመን እናቀርባለን። የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ